ከስምንት ሚሊዮን በላይ ዜጎችን ተጠቃሚ ያደርጋል የተባለው አምስተኛው ዙር የኢትዮጵያ ልማታዊ ሴፍቲኔት ፕሮግራም ዛሬ ይፋ ተደርጓል። ለአምስት ዓመታት የሚቆየውና ተጋላጭ የሆኑ የሕብረተሰብ ክፍሎችን ከድህነት እንደሚያወጣ የታመነበት ፕሮግራም መንግስትና አጋሮቹ ከሁለት ቢሊዮን ዶላር በላይ ተጨማሪ ወጪ ያደረጉበት መሆኑ ተገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። በ1997 ዓ ም የተጀመረው የልማታ የሴፍቲኔት ፕሮግራም በድህነት ለሚኖሩ ሚሊዮኖች ኢትዮጵያውያን የተስፋ ምንጭ ሆኖ መቆየቱን መንግስት ይናገራል። የዘንድሮውም በ408 የገጠር ወረዳዎች በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን አቅፎ እንደሚቀጥል ተገልጿል። ይሄኛው እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ለአምስት ዓመታት ተግባራዊ ይሆናል። ዘጠኝ ክልሎችንም ተደራሽ አድርጋል። መርሃ ግብሩ ከሁለት ቢሊዮን ዶላር በላይ ወጪ የሚደረግበት ሲሆን ከዚህ ውስጥ 65 ከመቶ በለጋሽ ድርጅቶችና 25 ከመቶ በኢትዮጵያ መንግስት የሚሸፈን መሆኑ ተገልጿል። ቀሪው አስር ከመቶ ደግሞ ከባለድርሻ አካላት የሚዋጣ እንደሆነ ነው የተጠቀሰው። ከእነዚህ ለጋሾች አንዱ የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ባወጣው መግለጫ ከጅምሮ አንስቶ ለፕሮግራሙ ድጋፍ ሲያደርግ መቆየቱን አስታውቋል። በ1997 ፕሮግራሙ ሲጀመር ከ550 ሚሊዮን ዶላር በላይ ድጋፍ ማድረጉን ያስታወሰው በዛሬው ሥነ ሥርዓት ላይ የተገኙት የዩኤስኤአይዲ የኢትዮጵያ ዳይሬክተር ሾን ጆንስ የዩናይትድ ስቴትስ ሕዝብ ለዚህ ኢትዮጵያ መር የሆነ ፕሮግራም ያለው ቁርጠኝነት ዓመታትን ያስቆጠረ ነው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።